ከኤስቤስ አማርኛ ጋር ነት እንደምናምሽታችኋል። ከኤስቤስ ራዲዮ ዜና እናሰማለን። ከምሽቱ ዜና ጋር ማርታ ጸጋው ነኝ። ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆም። በሺዎች የሚቆጠሩ አውስትራሊያውያን ጾታ ላይ መሠረት ያደረጉ ጥቃቶችን በመቃወም ለሰልፍ ወጡ። በኒው ሳውዝ ዌልስ እና ኩዊንስላንድ በማህበረሰብ ውስጥ አዲስ የታየ የኮቪድ-19 ቫይረስን በተመለከተ ጥንቃቄ እንዲወስዱ ማሳሰቢያ ተሰጠ። የደቡብ አውስትራሊያ ፕሪምየር ስቲቭ ማርሻል የሁለተኛውን ዞር የኮሮና ቫይረስ ክትባት በመውሰድ በከተማው የመጀመሪያው ሰው ሆኑ። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር። በሺዎች የሚቆጠሩ አውስትራሊያውያን ጾታን መሰረት ያደረጉ መድሎዎችንና ጥቃትን በመቃወም በተለያዩ ከተሞች ሰልፍ ወጡ። አብዛኛዎቹ የፌዴራል የፖለቲካ መሪዎች ለፍትህ በሚደረገው ሰልፍ ማርች ፎር ጀስቲስ ላይ የተገኙ ሲሆን በተለይ ካምብራ በተደረገው የሌበር የግሪን ኢንዲፔንደንት፣ ናሽናል፣ ሊብራል እና ሌሎችም ተገኝተዋል። ጠቅላይ ሚኒስትር ስኮት ሞሪሰን እና የሴቶች ሚኒስትሯ መሪስ ፓይን በሰልፉ ላይ ያልተገኙ ሲሆን ሲሆን በአንጻሩ ለሰልፉ መሪዎች በግል ንዋይ ጥሪ አቅርበዋል። ይሁንና የሰልፉ አዘጋጆች ጥሪን ሳይቀበሉ ቀርተዋል። በሰልፉ ላይ የተገኘችውና የቀድሞ የሊብራል አባል ተቀጣሪ የነበረችው ብሪትኒ ሂግንስ ካምራ በተደረገው ሰልፍ ላይ በመገኘት የአውስትራሊያ መሪዎች አስቸኳይ ተግባርን እንዲፈጽሙ ጠይቃለች። ይህ የፖለቲካ ችግር አይደለም፣ ይህ የሰው ልጅ ችግር ነው። ባለፈው ጥቂት ሳምንታት የተማርነው የጾታ ጥቃት ምን ያህል የተለመደ መሆኑን ነው። አሁን ጊዜው ሁሉም የፖለቲካ ፓርቲዎች የህዝብን ጥያቄ ማስወገዳቸውን ትተው ወደ ተጠያቂነት ጎራ እንዲቀላቀሉ ነው። አሁን ለችግሩ መፍትሔ የምንፈልግበት ጊዜ ነው። በጾታዊ ጥቃት ተጎጂ ከሆኑት አንዷ ሳክሶን ሙሊንስ በካምብራ ተገኝተው እንደተናገሩት ለውጥ ለማምጣት ወንዶች ቀጥተኛ ተዋናይ መሆን አለባቸው ብለዋል። ከአምስት ሴቶች አንዷ የጾታ ጥቃትን ታስተናግዳለች። ወንዶች እነዚህ አጥፊዎች የት የተደበቁ ይመስሏቸዋል? ጓደኞቻችሁ ናቸው። የስራ ባልደረቦቻችሁ ናቸው። አብሯችሁ ኳስ ሜዳ የሚጫወቱ ናቸው። የትምህርት ቤት ጓደኞቻችሁ ናቸው። እኔ የአስገድዶ መድፋ ጥቃት አላደርስም አይባልም። የግል ባህሪያችሁን መገምገም አለባችሁ። ምክንያትና ሆን ተብሎ የመሸፋፈል ሁኔታ መቅረብም የለበትም። የፌዴራል አቃ አብሄግ ክሪስቲያን ፖርተር በኤቢሲ ጋዜጠኛ ሉዊስ ሚሊገን ላይ ይፋ የሆነ የስም ማጥፋት ክስ መሰረቱ። ጋዜጠኛው በኦንላይን ባወጣው መረጃ ላይ ስማቸው ያልተጠቀሰ የካቢኔ አባል በማለት ቢያልፈውም ታሪኩ እያደገ ሲመጣ ስማቸው ያልተጠቀሰው የካቢኔ አባል ሚስተር ፖርተር መሆናቸው ታውቋል። ጠበቃቸው ኤቢሲ የሚስተር ፖርተርን ተዓማኒነት በሚያጣጥል መልኩ ፕሮግራም ሰርቷል ሲል ይከሳል። ኩዊንስላንድ ተጨማሪ ስድስት አዳዲስ የኮሮና ቫይረስ ተያዦችን ያስመዘገበች ሲሆን የክልሉ ባለስልጣናት በብሪዝበን ለይቶ ማቆያ ሆቴል ውስጥ እንዴት ሊተላለፍ እንደቻለ በማጣራት ላይ ይገኛሉ። ሆቴል ግራንድ ቻንስለር በጃንዋሪ ወር ሙሉ ለሙሉ ዝግ የነበረ ቢሆንም በቅርቡ አንድ ሰው ወደ ሌላ ማስተላለፉ ተገልጿል። የፕሪንስስ አሌክሳንድራ ሆስፒታል ዶክተር እንደገለጹት በሆቴሉ የቆዩት ሁለቱ እንግዶች ግንኙነት እንዳላቸው ነው። ምክትል የጤና ኦፊሰር ሶኒያ ቤነት እንዳሉት ሆቴሉ ሌሎች ሰዎችን የማያስተናግድ ሲሆን ተመላሾችንና የለይቶ ማቆያ ጊዜ ተጠቃሚዎችንም ለጊዜው አያስተናግድም ብለዋል። የደቡብ አውስትራሊያው ፕሪምየር ስቲቭ ማርሻል በከተማው የሁለተኛውን ዙር የኮሮና ቫይረስ ክትባት ለመውሰድ የመጀመሪያው ሰው ሆኑ። የከተማው የማህበረሰብ ጤና ዋና ኦፊሰር ኒኮላ ሱፒሪየር የፖሊስ ኮሚሽነሩ ግራንት ስቲቨንስ እንዲሁም የጤና ሚኒስትሩ ስቲቨን ዋዴም እንዲሁ ሁለተኛውን ዙር ክትባት ወስደዋል። ደቡብ አውስትራሊያ በዛሬው ዕለት ብቻ 12 ሺህ ሰዎችን ለመከተብ እቅድ ይዛለች። በነገ እለት በአውስትራሊያ ዋና ዋና ከተማ የሚኖሩትን የአየር ትንበያ ስንመለከት በፐርስ ከፊል ደመናማ ይሆናል፣ 34 ዲግሪ ሴንቲግሬድ። አደላይድ ከፊል ደመናማ 25። ሜልበርን ደመናማ 22 ዲግሪ ሴንቲግሬድ። ሆባርት 19 ዲግሪ ሴንቲግሬድ። ካምብራ በከፊል ደመናማ 22 ዲግሪ ሴንቲግሬድ። ሲድኒ ዝናብ ሊጠል ይችላል፣ 25 ዲግሪ ሴንቲግሬድ። ብሪዝበን ዝናባማ 23። ዳርዊን አውሎ ነፋስ የቀላቀለ ዝናብ ሊጠል ይችላል፣ 31 ዲግሪ ሴንቲግሬድ። የመዲናችንን የአዲስ አበባን የአየር ጸባይ ስንመለከት በነገው እለት በአዲስ አበባ ከፍተኛው ሀያ ሰባት ዝቅተኛው 11 ዲግሪ ሴንቲግሬድ ይሆናል። በዚሁ የውጭ ምንዛሪ ዜናን ስንመለከት አንድ የአውስትራሊያ ዶላር 31 ነጥብ 19 የኢትዮጵያ ብር አንድ የአሜሪካ ዶላር አርባ ነጥብ ሁለት አንድ እንዲሁም አንድ ዩሮ 48 ነጥብ 04 የኢትዮጵያ ብር ተመንዝሯል። የምሽቱ ዜና በዚሁ አበቃ።